የድሬዳዋ ከተማ ነዋሪ በማኅበራዊ መገናኛዎችና ዌብሳይቶች በሚለቀቁ ስጋት ፈጣሪ ሐሳቦች ተነሳስቶ ግጭት ውስጥ እንዳይገባ የአስተዳደሩ ፖሊስ ኮሚሽን አሳስቧል። ከተማይቱ ውስጥ ግጭት ለመፍጠር የሚፈልግ ካለ ፖሊስ የማይታገስ መሆኑን አውቆ ከጥፋት ድርጊት እንዲታቀብ መክሯል። ጽዮን ግርማ የድሬዳዋ ፖሊስ ኮሚሽን የህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን በአንታለም ግርማን አነጋግራ ተከታዩን ዘገባ አሰናድታለች። የድሬዳዋ ከተማ አስተዳደር ፖሊስ ኮሚሽን ህብረተሰቡ በማህበራዊ ድረገጽ ላይ በሚለቀቁ መረጃዎች ተደናግጦ ለግጭት በር እንዳይከፍት ነው ያሳሰበው። ትላንት ማምሻውን በድሬዳዋ ከተማ በአንድ ሰፈር ላይ ውጭ አጥር ወይም ደግሞ በአካባቢው አጠራር ከተምበሪ በሚባለው ላይ አነስተኛ ምልክት መደረጉን ተከት ምልክቱ የጥቃት ሊሆን ይችላል በሚል በተለያየ መልክ በማህበራዊ ሚዲያ ላይ ትንታኔ በሚሰጥ መልኩ በመሰራጨቱ በነዋሪዎች ላይ ስጋት ተፈጥሮ እንደነበረ የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ግርማ ገልጸዋል። ዋና ሳጅን ባንታለም ለአሜሪካ ድምጽ ስለሁኔታው ሲናገሩ በደረሳቸው ጥቆማ መሰረትና በማህበራዊ ሚዲያ ላይ እንደተመለከቱ ወዲያውኑ ወደ ተባለው አካባቢ መሄዳቸውን ገልጸዋል። ይህን ከማድረጋቸው በፊት ከማህበረሰቡ ጋር በጋራ ሆነው አካባቢዎቹን ሲቃኙ እንደነበረ ገልጸው በቦታው ከሄዱ በኋላ ግን ይህን ያህል ለግጭት ምክንያት የሚሆን ነገር እንዳላገኙ ነግረውናል። እንግዲህ ወደ ቦታው ሁኔ ተንቀሳቅሰ በአካባቢ ያለው ኗሮችን አነጋግረናል። አሁን በዛ ደረጃ ይሄ ምልክት የተደረገበት ይሄ ጥቃት ሊፈጸምበት ነው የሚል ምንም አይነት የሰውም ሆነ የተለያዩ ማስረጃዎችን አላገኘንም። እንደተባለው ግን በተወሰኑ ቤቶች ላይ በአካባቢያቸው ካሉ ቤቶች በተለየ ሁኔታ ምልክቶች ቢግዳ ላይ ማድረ ተፈናሪ ለዚህም ግን በጣም መጣት የሚቆጠሩ ናቸው። ዋና ሳጅን ባንትአለም እንዳሉት ወደ መኖሪያ ቤቶቹ አካባቢ ከሄዱ በኋላ ነዋሪዎቹን እንዳነጋገሩ የአካባቢውንም ሰዎች እንዳነጋገሩ ገልጸው፣ ነዋሪዎቹ በዚህ ደረጃ ግጭት እየሚፈጥር የሚፈጥር ወይም የሚቀሰቅስ ነገር እንደሌለ ገልጸው ጥበቃ እንዲደረግላቸው ብቻ በአነስተኛ መልኩ መጠየቃቸውን ተናግረዋል። ፖሊስ ለእነዚህ መኖሪያ ቤቶችም ይሁን ለሌሎች ለማንኛውም በከተማ ውስጥ ላሉ ነዋሪዎች ከፌዴራል ፖሊስ ከመከላከያ ጋር በመሆን ቅኝት እያደረገ መሆኑና የኅብረተሰቡን ሰላም እንደሚያስጠብቅም አጠናክረው ተናግረዋል። ሬዎችን መንገገ ያሉትን ሰዎች ለመናገር መኮንን ከንዲ አይነቱ አፍራሽ ተልቁና ሰዎችን ዜጎችን አንዱን አካል ከሌላ አካል ሊያጋጭ የሚችል ተግባር ውስጥ የሚከናወኑ የጥፋት ተግባርን በፍጹም ቆሞ ምንያ እንዳልሆኑ ጭምር በአካባቢ ያሉ ነዋሪዎች የገለጹት። ይሄ ተደረገ ሚባለው በጣት የሚቆጠሩ ቤቶች ነው ያሉ ሰዎች ተገቢው ጥበቃ ሚደረግላቸው የመጠየቅ ሚዛን እንጂ የተለየ ብዙ ማስታየት አልነበረም። በዛ መልክ በዛ ቸፋ ውስጥ የመከላከያ ሰራዊትም ፌደራል ፖሊሱ ትኩረት ሰጥቶ የዜጎቹን ደህንነት የመጠበቅ የከተማ ሰላም የማረጋገጥ ሁኔታ በይበልጥ እየተሰራ ነው ያለው። እንደተባለ ግን እነዚህ ስጋቶች ላይ ሊሆኑ ነበር ወይ ለማናቸውስ የታሰበው የሚሉ ጉዳዮችና ማስረጃዎች በቀጣይ ማጣራት እንዲለይ ነው። ዋና ሳጅን በአንታ ለማያይዘው እነዚህ ማጣራቶች በቀጣይ ተጣርተው ውሳኔ እስኪገኝ ድረስ የየራስን ግምትና ሀሳቦችን በመውሰድ ለሌላ ግጭት እንዳይነሳሱ ማህበረሰቡን መክረዋል። ማምሻውን እስካነጋገራቸው ድረስ በከተማው ምንም አይነት ግጭት እንዳልተፈጠረም ጠቁመዋል። ማህበረሰቡ ማድረግ አለበት ያሉትንም ምክረ ሀሳብ ለግሰዋል። ከዚህ በተቃራኒ ቆሚ ማለት አካላት ግለሰቦች ሊሆኑ ይችላሉ። ሰላም የመዋወቅና ብጥብጥ የማስለሳት በዘንዳ እንዳላቸው ግልጽ ነው። ስለዚህ እዚህ ላይ ህብረተሰቡ አንደኛ እንደቀደመው ከዚህ ቀደሙ ሁሉ የራሱን የአካባቢን ሰላም የሚጠብቅ ህዝቡ ሄደዋስ ይህንን አጠናክሮ መቀጠል መቻል አለበት። ከዛ ባለፈ ግን ወደ እውቀትና ብጥብጥ ሊከቱ ዜጎች አንዱ ከሌላ ቢጣላ ህይወት እንዲያልፋ ካል እንዲጎል ንብረት እንዲወልም የሚፈልግ ሀይልና ግለሰብም ካለ ተገቢው መረጃ ለጠት ሀይል በመስጠት እገዛና ተበብሩ ማጠናክሮ መቀጠል አለበት። ከዛ ባለፈ አለም ወደ አንድ መንደር እየመጣች ነው። በመረጃ ጥብብሎች በተለይ በማህበራዊ ድረገጽ የሚጠቅሙትን ጉዳዮች ብቻ ነው መሰል አለበት የሚመስ ጥቅም የሚሰጡ ጉዳዮች ካሉ እነዚ ጉዳዮች ይመጣሉ የት ነው ተከታይ ጥያቄዎችን በመጠየቅ ማጣራት መቻል አለበት እንጂ እየተባለውን ሁሉ ሆኗል በሚል ሁኔታ የሚተገብር ከሆነ ይህ የጥፋት ሊች። ሁለተኛው ተልእኮ የሚሆነው በተሳሳተ መረጃ ሰዎችን ወደ ግጭት ውስጥ እንዲገቡ ማድረግ ዓላማ ስለሆነ ይህን ጠንቅቆ በመረዳት ሰላሙን ማረጋገጥ መቻል እንዳለበት ነው የሚሰማል። ዋና ሳጅን ባንት አለም አያይዘው ማህበረሰቡ በማህበራዊ ሚዲያ ከሚለቀቁ መረጃዎች ተደናግሮ ወደ ለውከትና ግጭት በር ሳይከፍት ለፖሊስ መረጃን እንዲሰጥም ጠይቀዋል። ከዚህ ጋር በተያያዘም የአካባቢውን ወጣቶች ሌሎችንም ወጣቶች አንድ ላይ አድርገው በማነጋገር ላይ እንደሚገኙ ጠቁመውናል። አድማጮች እኛም በነገው ዕለት እነዚህን ወጣቶች አነጋግረን ይዘንላችሁ እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።